የትግራይ ክልል ለዘመናት ተራቅቶ የነበረውን አካባቢውን መልሶ ለማልማት ባወጣው ፖሊሲና ሕዝቡ ባደረገው ጥረት ለተገኘው ውጤት በዓለም አቀፍ ደረጃ ተወዳድሮ አንደኛ በመውጣት የወርቅ ሜዳሊያ ተሸላሚ ለመሆን መብቃቱን በተባበሩት መንግስታት ድርጅት በረሃነት እንዳይስፋፋ የሚሠራ ቢሮ ባለፈው ማክሰኞ አስታውቋል። የትግራይ አርሶ አደሮች ካለፉት አስራ አምስት ዓመታት ወዲህ አንድ ሚሊዮን ሄክታር ከሚሆን መሬትና ኮረብታዎች ላይ ቢያንስ ዘጠና ሚሊዮን ቶን አፈርና አለት በእጃቸው እንዳንቀሳቀሱ በወርልድ ሪሶርስ ኢንስቲትዩት የመልሶ ማልማት ጠቢብ ሬጅሳይድ ጠቁመዋል። ስለ ጉዳዩ እንዲያብራሩልን የትግራይ የእርሻና አካባቢ ጥበቃ ቢሮ ኃላፊ ዶክተር አትንኩት መዝገቡን አዳነች ፍስሐይ ያነጋግራለች። ዶክተር አትንኩት ስለ ሽልማቱ በማብራራት ይጀምራሉ። ወርልድ ፊቸር ካውንስል ሚባል ከ ዩናይትድ ኔሽን ኮንቬንሽን ተቆምባት ዲዘርቲፊኬሽን ጋር በመተባበር በሁለት ሺ አስራ ሰባት በበረሃነት ቅነሳ ወይም ደግሞ ዲዘርቲፊኬሽን በመቀነስ ማለት ነው ያሉት ምርጥ ፖሊሲዎች የአለማችን አወያድሮ እንግዲህ በሁለቱም ትብብር የሚሰጥ ሽልማት ነው። የተገለጸው ሽልማቱ ማን ማን አሸናፊ እንደሆነ የሚል ነው። ትግራይ ወርቅ ተሸላሚ ሆናለች። ቻይናና ብራዚል የብር ተሸላሚ ሆነዋል። አውስትራሊያ፣ ጆርዳን እና ኒጀር ደግሞ የነሐስ ተሸላሚ ሆነዋል ማለት ነው። ከብዙ ማጣራት ከብዙ ሂደት በኋላ ማለት ነው ሽልማቱ የሚሰጠው ሴፕተምበር አስራ አንድ ቴንታቲቭሊ አስር አስራ አንድ አስራ ሁለት ባለው ነው። በቻይና ሀገር ነው የሚደረገው። የክልላችን ከፍተኛ ባለስልጣናት ይሄዳሉ ማለት ነው። በዚህ ሄደን ሽልማታችን እንቀበላለን ማለት ነው። የሽልማት ስነ ስርዓት ይኖራል። የኮፕ ሰርቲን ሚቲንግ አለ ዛ በዓለም ደረጃ በተደረገው ውድድር ነው እንግዲህ ትግራይ ክልል ወርቅ ያሸነፈው አንደኛ ሆኗል ማለት ነው። አዎ ትግራይ አንደኛ ነው፣ ብቸኛ ወርቅ ተሸላሚ። ትግራይን ለዚህ ሽልማት ካበቁት ጥረቶች እስቲ ጠቀስ ቢያደርጉልን ዋና ዋናዎቹን እንግዲህ በሰባ ሰባት ዓመት ምረት መለስ በጣም በህይወቴ በጣም ተስፋ አስቆራጭ ነው። እኔ ምታደርላቸው ሰዎች በረሃብ በችግር እየተበታተኑ ነው። ሌላም ዳይሜንሽን ነበረው። የሰፈራ ፕሮግራም ነበር እና ስለዚህ ህዝብ እንደ ህዝብ ለመቀጠል በጣም አስቸጋሪ ነበር እና ከዛ በኋላ በሰባ ስምንት አመተ ምህረት የእርሻ ዘርፍ ነበር። በህወሀትም ዳይሬክሽን ቢሆን ማለት ነው ከሰባ ሶስት ጀምሮ ማለት ነው። ቶፖግራፊም ወጣ ገባህ ነው፣ የጦርነት ቦታ ነው፣ ብዙ ነገር አልተሰራም። ስለዚህ ተፈጥሮ በጣም ተጎድቷል። በጣም ሀርሽ ኮንዲሽን ነው። ስለዚህ እርሻ ብለን የምንከተል ከሆነ የኢኮኖሚያችን ዋና ምሰሶ የሚሆን ከሆነ ፈጥሮን መመለስ ማዳን አለብን የሚል በዚያን ሰዓት ጀምሮ ሞቶ ነበር። በአንድ ጅብረት፣ በአንድ እንትን የሚል ነጻ መሬት ላይ ይሰራ ነበር። ከዛ በኋላ የሰፋ እየሰፋ መጣ። ኦልሞስት ሰማኒያ አንድ ላይ በደንብ ወደ ሙሉ ትግራይ ኦልሞስ ተቋጥሮ ስለነበር ነጻ መሬትም ስለነበር ፈራራ ሊስ ይሰራ ነበር። በጥረታችን በራሳችን መቀየር እንዳለብን ሀገራም እንዳለብን መለስ ሲናገር ነበር በዚያን ሰዓት ለትግራይ ህዝብም ይህ ብዙም ከባድ አልነበረም። እንደ ካምፔን ሲሰራ ነበር። እንደ መጀመሪያ አካባቢ ብዙም ሌላ አክቲቪቲ ስላልነበር ሶስት ወር አካባቢ ነበር። ከዛ ቀነሰ አርባ እንደገና ወደ ሀያ ወረደ፣ እንደገና ወደ አርባ ቁጥሩ ከፍ ይላል። አሁን ግን ኤብል ሆኖ ለረዥም አመት ሀያ ቀን በነጻ ጉልበት ይሰራል ማለት ነው። በአመት ነው ሀያ ቀን? አዎ በአመት ሀያ ቀን ተከታታይ ናቸው። ይህኛው ምነቅስ የካቲት አንድ ነው የሚጀምረው። ከጥር ሀያ አምስት እስከ ሰላሳ የሰማዕታት ቀን ተብሎ የተፈጥሮ ስራ ዝግጅቱ የሚፈተሽበት ነው። ውሃ የሚያጠጡበት፣ የሚኮተኩቱበት፣ ፍግ የሚያደረጉበት ነው። እነዚህ አምስት ቀናት ኦልሬዲ ተተክለው ለነበሩት ማለት ነው። ከዛ የካቲት አንድ ኦፊሻሊ ለምሳሌ በዚህ አመት መሆኑን የተካሄደ የሚቀጥለው ሌላ ቦታ አሁን ካምፔና ያስፈልጉ ኦልሬዲ ስኬጁል ውስጥ ገብቷል። አንድ ቦታ ያነበብኩት ነበረ ተራራዎችን ሁሉ ኮረብታዎችን ቆፍረው ለምን እንዳረጉት አንብቤ ነበር አንድ ጋርዲያን የሚባል ጋዜጣ ላይ እና እሱን እሱን እስኪ የተደረገውን ነገር ቢነግሩን። ደን ቢኖረው ኖሮ መቆፈሩ ባላስፈለገ። ህይወት የሌለው ነገር ፊዚካል ስትራክቸር መስራት ያለበት ቀድሞ ቀድሞ ሁኔታ ስለሆነ ህይወት ያለው ነገር ለማኖር ማለት ነው። በብዛት የተፋሰ ስራዎች፣ ትሬንቾች፣ በኢንተሬስ የተለያዩ አክቲቪቲ ሶይል ኤንድ ወተር ኮንዘርቬሽን ስራዎች ተሰርተዋል፣ በጉልበት ማለት ነው። እንግዲህ የውሃ ሶርሳችን ወይ ምንጫችን አንድና አንድ ነው፣ ዝናብ ነው። ዝናብ ዘንቦ የተራቆተ ቦታ ወይ የሆነ ስትራክቸር ከልልክ ካልተሰራበት አጥሞት ነው የሚሄደው። አፈሩ ምናምን ወዲያውን ነው የሚሄደው። ስለዚህ በተቻለ መጠን ትራራው ብዙ ጥረት ተደርጎበት ዝናቡ ሲዘንብ እዛ እንዲቀር፣ ቀስ ብሎ ወደ መሬት እንዲገባ ከዛ በኋላ ቀስ እያለ መውጣቱ አይቀር ወደ ወንዝነት ይቀየራል። ወንዙን ተጠቅመሽ መስኖ ይቻላል ማለት ነው። ተመልሰሽም በዛ ጋራውን የምታጠጭበት ሁኔታ ይኖራል። በጣም ዲፕ በቦሮበር ነበር፣ እነዛ ላይ ብዙ ተሰርተዋል። በጣም ፈራርሶ የነበረው መሬት ሪሃብሊቲት አድርጓል። በጣም ብዙ ስራዎች አሉ። አጠቃላይ እንደ ካምፔን ሙሉ ትግራይ የሸፈነ ወደ ሀያ ዘጠኝ ዓመት አካባቢ ነው የሚሆነው። እንግዲህ ገና በትጥ ጀምሮ ነው የምነግርሽ ያለው። ከዛ በኋላ በተመሳሳይ ነው የቀጠለው። ለምሳሌ ወደ ሀገራችን ፖሊሲ ላንጣሽ ና አግሪካልቸራል ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን የሚል ነው ፖሊሲ የወጣው በሀገር ደረጃ። ወደ ትግራይ ሲመጣ አግሪካልቸር ያለ ተፈጥሮ አይሆንም። የእኛ እንደ ፖሊሲ ኮት የተደረገ ኮንዘርቬሽን ቤዝ አግሪካልቸር ድሮ ሌድ እንዲያሰረጭ ተፈጥሮን መሰረት ያደረገ ተፈጥሮ ተጎድቶ ስለነበር ተፈጥሮ ብዙ ተሰርቷል። ብዙ የተቀየረ ተራራ አለ። እንዳንዴ በጣም የሚገርምሽ ማለት ነው ለማመን የሚያቅትሽ መቶ ሀያ ሜትር ከአስራ አምስት እና ከሀያ አምስት ሜትር ጉድጓድ ተቆፍሮ ለውሃ ለመጠጥ ውሃ የታጣበት ቦታ አሁን አብራ ወጣ ላይ ሶስት ሜትር አራት ሜትር አለ፣ የውሃ ባንክ ብለው አለ። ይህኛው እንደ አንድ እንደ ኤግዛምፕል ብዙ ሆን እንደዚህ አይነት ቦታ ተመሳሳይ ቦታዎች አሉ። በትግራይ ውስጥ በርካታ ቦታዎች በዚህ ጥረት ተጠቃሚ የሆኑት ሰዎች ምን ያህል ይሆናሉ? እርሻ ላይ የተሰማራ ይጠቀማል። ኢን ፕሪንስፕል በተለይ መስኖ አለው የመስኖ ሽ ሀ ሶስት ነጥብ አምስት አካባቢ ነው የነበረው በትግራይ በሙሉ ክ የዛሬ አስራ አምስት ሀያ አመት አካባቢ ማለት መጀመሪያ አካባቢ። አሁን የዚህ አመት ሪፖርት ሁለት መቶ ሀምሳ ስምንት አፕ ኤንድ ዳውን ይላል እንደ ውሃው ማለት ነው። ከአመቱ በፊት ማለት ዘንቦ ከነበረ ሪቻርጅ ያደረገዋል። ስትሪሞቹ ወይ ደግሞ ወንዞቹ ደና ይሆናሉ የመስኖ ከቨሬጁ ደግሞ ሰፋ ይላል ማለት ነው። አንዳንድ ሄክተር ዝቅ ይላል። ስለዚህ በዚህ አመት ሁለት መቶ ሀምሳ ሺህ አቨሬጅ አንድ ሄክተር ለአምስት ነው የሚሆነው ለአምስት ሰው ነው የሚሆነው። በተለይ ትኩረት የተሰጠባቸው አካባቢዎች የትኞቹ ነበሩ? በተቻለ መጠን ሁሉም ጋር የተገባበት ሙሉ ትግራይ ማለት ነው። ስለዚህ ፎከሱ ይለያያል። ለምሳሌ ለሆላንድ አካባቢ ብዙ ስራዎች ሊሰራ ይችላል። አሁን ራያ አስተበሽ ለምሳሌ መሆን ታች አካባቢ የመጣውን ጎርፍ ወደ ማሳ ማስገባት ትራዲሽናል ሪች እንትን አለ ወደ ሀይላንዱ ብትሄጅም ሌላ ቦታ ማለት ነው። ምናምን በጣም የተጎዳ ቦታ ስለሆነ ምናልባት በትኩረት ደረጃ የሚለያየው እነዚህ የሴፍትኔት ምናምን የሚመጡ አለ አደለ። እነዚህ በትንሽ ምግብ ላይ ስራ የሚሰሩ እዛ በጣም የተጎዱ ቦታ ላይ እነዛ እነዛ አሎኬት ይደረጋሉ። ይህ የፊዚካል የህዝብ ካምፔኑ ሁሉም ሰው የሚሰማራበት ግን ሙሉ በሙሉ ትግራይ ሙሉ ትጠፍ ትጠፍ ሁሉም ያኛው እንደ እንደ እንደ የስፖቱ ብዙ ችግር ተጎጂ ያለበት ቦታ አለ፣ ደህና ቦታ ይሆን አለ። ስለዚህ ምንድን ነው እርዳታው ዝም ብሎ ልመናን ለማስረጥ እንዳይሆን የተፈጥሮ ስራ እየሰሩ እነሱ ተጠቃሚ የሚሆኑ ራሳቸው የሚችሉ ድራጅ አድርገውም እንዲወጡ ይወጣሉ፣ በየጊዜው ይገባሉ። ሌላም ባንጻራዊ ነው እንግዲህ ሪሌቲቭ ተርም ነው ይሄ ከድህነት መውጣት የሚለው ነገር እንደዚህ አይነት ነገር የሚሰራ በዳይሬክሽን ግን ሁሉም ነው ሙሉ ከጫፍ ከጫፍ ያስፈልገዋል። ይህን ሽልማት በትልቅ ነገር ስንታወቅ ለእኛ ሌላ ሌላ ብርታት ነው የሚሰጣል። አሁን ያለው ስራ ወደ ሌላ የምናስፋበት አዲስ አስተሳሰብ ላይ ያለ ነው። ይህኛም ሆኖ ከተማ የሆንባቸው ቦታዎች ተሞክሮ አድርገን ሪፕሊኬት ለማድረግ እያሰብን ነው። ዶክተር አትንኩት መዝገቡ ለሰጡኝ ማብራሪያ በጣም አመሰግናለሁ።